ሰላም በእናንተ ይሁን። ጋቢና ቪኦኤ መደመጥ ጀምረዋል፣ ከአሜሪካ ድምፅ ከቤተሰብ የመለየት ከአሳዳጊ እና ከወላጅ ጋር ተለያይቶ ያሉ ህጻናትም እንዳሉ ተረድተናል። የሕፃናት አድን ድርጅት ቃል አቀባይ ህይወት ምሻውን የሰማናቸው ድርጅታቸው በትግራይ ክልል አንዳንድ ስፍራዎች ሕፃናትንና እናቶችን ለመደገፍ እያደረገ ስላለው ጥረትና ተያያዥ ጉዳዮች በምሽቱ ይነግሩናል። ካፒታል ለማግኘት ያስችሉ የተለያዩ መንገዶች አሉ። ስለዚህ ላይ የመጀመሪያዎቹ ሰዎች ሁ ምናቃቸው ጓደኞቻችን፣ ቤተሰቦቻችን ከነሱ ለማግኘት የሚደረግ ጥረት ነው። የሚያገኙ ግን ሁል ጊዜ ለሁሉም ሰው የሚሆን ነገር አይደለም እንደምናደርገው ስለዚህ መንገዶች አሉ። አሁን ደግሞ የሰማነው ማርቆስ ለማን ነው አይሳ አዲስ የተባለው የቴክኖሎጂ ሀሳቦች ማበልጸጊያና አማካሪ ተቋም መስራችና ኃላፊ ነው የምሽት እንግዳችን። ተጨማሪ ጉዳዮችም የተካተቱበትን መርሃ ግብር ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። የቆየ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ አባላት በደቡብ ክልል የኮንሶ ዞን የምርጫ ቅስቀሳ በሚያደርጉበት ወቅት በጸጥታ ኃይሎች መያዛቸውን መደብደባቸውንና መቁሰላቸውን ለሁለት ቀናት ከታሰሩ በኋላም ትላንት ማምሻውን ከእስር መለቀቃቸውን ኢዜማ ለአሜሪካ ድምፅ አስታውቋል። የኮንሶ ዞን ሰላምና ጸጥታ መምሪያ በበኩሉ በኢዜማ ምርጫ ቅስቀሳ ምክንያት የታሰረ ሰው አለመኖሩን ጠቅሶ መንግስት ፈርሷል የሚል አሉባልታ በአደባባይ ሲያውጁና ህገወጥ ድርጊት ሲፈጽሙ የተያዙ ግለሰቦች መኖራቸውን ግን ተናግሯል። በማይናማር በህዝብ የተመረጠው የሲቪል መንግስት በጦር ሰራዊቱ በኃይል ከስልጣን መነሳቱን ተከትሎ በዚያች ሀገር የተቀሰቀሰውን የፖለቲካ ቀውስ ለመፍታት የማይናማር ጎረቤቶች የያዙትን ጥረት አጠናክረው ቀጥለዋል። የወታደራዊ ኃይል የውጭ ጉዳይ ሚኒስትር ዎና ሞንግ ሉዊን በዛሬው እለት ከታይላንድ ጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር ለመወያየት ወደ ባንኮክ ማቅናታቸውን የታይ መንግስታት ምንጮች አመልክተዋል። የኢንዶኔዥያ ውጭ ጉዳይ ሚኒስትርም በማይናማር ባለው ሁኔታ ዙሪያ ለመነጋገር በተመሳሳይ ታይ ገብተዋል። ዩናይትድ ስቴትስ በያዝነው ዓመት መገባደጃ ምርጫ በሚደረግበት ወቅት የተባበሩት መንግስታት ድርጅት የሰብዓዊ መብት ምክር ቤትን መልሳ ለመቀላቀል የምትሻ መሆኑን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን በዛሬው ዕለት በቪዲዮ አማካኝነት ባሰሙት ንግግር በምክር ቤቱ የነበረንን መቀመጫ ለማድረግ በምናደርገው በዚህ ጥረት የሁሉም የተባበሩት መንግስታት አባል አገሮች ድጋፍ እንዲሰጠን በትህትና እንጠይቃለን ሲሉ ጥሪ አሰምተዋል። የተባበሩት መንግስታት የጸጥታ ምክር ቤት የአየር ንብረት ለውጥ በዓለም አቀፍ ሰላምና ደህንነት ላይ በሚያሳድረው ተጽዕኖ ላይ ለመምከር በትላንትና ሁለት ተነጋግሯል። የዩናይትድ ስቴትስ የአየር ንብረት ጉዳዮች ልዩ መልእክተኛ ጆን ኬሪ ለምክር ቤቱ ባሰሙት ንግግር የአየር ንብረት ለውጥ ትውልዶቻችንን በሙሉ የገጠመ ብርቱ ፈተና ነው ማለት ይቻላል ነበር ያሉት። አድማጮች ለሰዓቱ ያስኳቸው አጫጭር ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኞሽ የቆየነኝ፣ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ጥቁማችሁን በማኅበራዊ መገናኛ ገጾቻችን በኩል አድርሱን። ወደ ቀዳሚ ጉዳይ እንሻገር። ኢትዮጵያ ውስጥ በትግራይ ክልል የነበረውን ግጭት ተከትሎ ለችግር የተዳረጉ ህጻናትና ሴቶችን ጨምሮ በርካታ የህብረተሰብ ክፍሎች አፋጣኝ ሰብዓዊ ድጋፍን የሚፈልጉ ሆነዋል። ይህንን ፍላጎታቸውን ለማሟላት ጥረት እያደረጉ ከሚገኙ የረዴት ድርጅቶች አንዱ የህፃናት አድን ድርጅት ወይንም ሴቭ ዘ ችልድረን ነው። ድርጅቱ በተለይ በአክሱም ከተማና ዙሪያ ለሚገኙ በሺዎች የሚቆጠሩ ህጻናትና እናቶች ለዕለት ፍጆታ የሚውሉ ድጋፎችን እያዳረሰ መሆኑ ተሰምቷል። ሆኖም የሚሰጠው ድጋፍና ድጋፍን የሚፈልጉ ሰዎች ቁጥር ባለመመጣ ኑ ተጨማሪ ርብርብ ሊደረግ እንደሚገባ የድርጅቱ ቃል አቀባይ ህይወት ምሻው ለአሜሪካ ድምፅ ተናግረዋል። እሳቸው አስቀድመው ህጻናትና እናቶች እየገጠሟቸው ያሉ ችግሮችን እንዲህ አነሳስተዋል። ትግራይ ክልል በቅርቡ ተፈጥሮ በነበረው ግጭት ከተፈናቀሉ ወገኖች እንደምናገኘው መረጃ ከሆነ ከዚህም በፊት በአብዛኛው የኢትዮጵያ ክፍል መፈናቀሎች በተለይ ከግጭት ጋር በተገናኘ በሚከሰቱ የመፈናቀል ሂደቶች ውስጥ የሚከሰቱ ተመሳሳይ ችግሮች ናቸው ማለት ይቻላል። የመጀመሪያውና ዋነኛው አንገብጋቢ ችግር ምግብና መጠለያ፣ እንዲሁም ደግሞ ለየዕለት የሚያስፈልግ እንደ ውሃ አቅርቦት ከፍተኛ ችግር እንዳለ ተረድተናል። ከህጻናት ጋር በተገናኘ ደግሞ በርካታ ህጻናት ሊመለከቷቸው የማይገቡና የስነልቦና ጫና የሚያሳድሩ ነገሮችን በመመልከታቸው ጭንቀትና የስነልቦና ችግር ውስጥ የገቡ ህጻናት እንዳሉም ተረድተናል። ከዛ በተጨማሪ እንግዲህ ኮሮናን ተከትሎ ትምህርት ቤቶች ተዘግተው ነበር ኢትዮጵያ ውስጥ እንደሚታወቀው። ከዛ በኋላ በሌሎች አካባቢዎች ትምህርት ቤት ሲከፈት ትግራይ ውስጥ አሁንም ድረስ ከትምህርት እንደተቋረጠ ነው እና ወደ ትምህርት ገበታ ያለመመለስ ከቤተሰብ የመለየት ከአሳዳጊና ከወላጅ ጋር ተለያይቶ ያሉ ህጻናትም እንዳሉ ተረድተናል። ከእዛ ጋር በተያያዘ እንግዲህ ያሉበትም ሁኔታ አመቺ ባለመሆኑ ለጥቃት የመጋለጥ እድላቸው እናቶችን በተመለከተ ደግሞ ያው የምግብ እጥረትም የመጠለያ ስላለ በተለይ በቅርቡ የወለዱ መጫት እናቶችን ስናናገር ጡት ማጥባት እንኳን በቂ ምግብ ባለማግኘታቸው ህጻናትን ወይም ደግሞ ልጆቻቸውን በአግባቡ መመገብና ጡት ማጥባት እንዳልቻሉም ተረድተናል። ከዛ ጋር በተያያዘ እንግዲህ የህክምና አገልግሎትም እጥረት አለ። በዚህ በዚህ የተነሳ ዘርፈ ብዙ ችግሮች እንዳጋጠሟቸው ነው የተረዳ ነው። እንግዲህ የህጻናት አድን ድርጅት በአሁኑ ሰዓት በማዕከላዊ ትግራይ የሰብአዊ ድጋፍ ለሚሹ ሰዎች አገልግሎት እየሰጠ መሆኑን ሰምተናል። ምን አይነት ድጋፍ ነው በመስጠት ላይ የምትገኙት? እስካሁንስ ለምን ያክል ሰዎች ማዳረስ ችላችኋል? ረን እየሰራን ያለ ነው ከመንግስት ባገኝ ነት በአክሱም ከተማ ላይ ነው። አክሱም ላይ እንግዲህ በያዝነው የካቲት ወር መባቻ ጀምሮ አስፈላጊ ድጋፍ ማቅረብ ተጀመርን፣ ቀናት ተቆጥረዋል። በዚህም ድጋፋችን የሚያካትተው መሰረታዊ የምግብ ድጋፍ አድርገናል። ዱቄት፣ ዘይት፣ በየቀኑ የሚመገቧቸው አይነት እንደ ሩዝ እና በአጠቃላይ የቤተሰቡን የምግብ ፍላጎት የሚያሟላ የምግብ አገልግሎት ሰተናል። ከዛ በተጨማሪ ደግሞ በየእለት ህይወታቸው የሚያስፈልጋቸው እንደ ብርድ ልብስ አሁን የሌላቸው ነገር ግን አስፈላጊ የሆኑ ቁሳቁሶችንም ከመጠለያ ጋር የተገናኙ ለሴቶች እና ለህፃናት ደግሞ ወደ ልጃገረዶች ደግሞ የንጽህና መጠበቂያና ከዛ ጋር የተገናኙ ድጋፎችን አድርገናል። በቁጥር ካሁን አክሱም አራት ሺ ሶስት መቶ ስልሳ ስምንት ሰዎች ጋር ደርሰናል። ይሄ እንግዲህ በየወሩ የሚደረግ እርዳታ ነው ማለት ነው። ቀደም ካለው ማብራሪያሽ እንደተረዳሁት በዚያ ያለው ሰብአዊ ችግር ገዘፍ ያለ ነው። የብዙሀንን ህይወት ለመታደግ መደረግ አለባቸው ብላቸው የምትመክሯቸው ተጨማሪ ጉዳዮች ምንድን ናቸው? እንግዲህ ይሄ ተመልሶ ከመጀመሪያው ጥያቄ ጋር ያያዝ ይመስለኛል። ችግሮቹን ቅድም በዝርዝር ለማስቀመጥ ሞክር ያለው አንገብጋቢው ነገር ያው የሰው ልጅ መጀመሪያ የሚያስፈልገው የምግብ እና ለጊዜው የሚጠለልበት አመቺ ከጥቃት የሚጠበቁበት በተለይ ህጻናት አካባቢን መፍጠርና ለየለት ህይወት የሚያስፈልጉ አገልግሎቶችና ቁሳቁሶችን ማቅረብ ነው። ምንም እንኳን ከቅርብ ጊዜ ወዲህ መንግስት ወደ ትግራይ ክልል እርዳታ እንዲገባ እየሰራ ቢሆንም የእርዳታ ፈላጊው ቁጥርና አሁን እየገባ ያለው እርዳታ ፈጽሞ የሚመጣጠን ባለመሆኑ ጥሪያችንን ያቀረብ ነው በመንግስት በኩል ተጨማሪ እርዳታ በአፋጣኝ እና በተቀናጀ ና በተሳለ ተመልኩ መልኩ እንዲገባ በማድረግ ህጻናትን ለመታደግ እንድንችል ነው የምንጠይቀው። እንደተናገርነው እንግዲህ አሁን በመንግስት ፈቃድ እየሰራ እንገኛለን። ተጨማሪ ድርጅቶችም እኛም ደግሞ አሁን ካለንበት ቦታ ሰፋ ያሉ ቦታዎችን ባካለለ ሁኔታ አገልግሎት እንድንሰጥ በተለይ የምግብ መጠለያ፣ የውሃ አቅርቦት ላይ አተኩረን እንድንሰራ እና ያንንም አሻሽሎ ለማፋጠን መንግስት ድጋፍ እንዲያቀርብልን እንጠይቃለን። ያ ነው በጣም አስፈላጊ የሚሆነው። ምክንያቱም ደግሜ መግለጽ የምፈልገው ነገር አሁንም በደረስንባቸው ቦታዎች የተመለከትነው ነገር እኛ ልንሰጥ ያሰብነው የእርዳታ መጠንና የእርዳታው ፈላጊው ህዝብ መጠን እጅግ በጣም ይራራቃልና ይሄ ማለት ደግሞ በቂ እርዳታ እየቀረበ እንዳልሆነ የሚያመላክት ስለሆነ እዚህ ላይ የዋ ሊደር ሳይባል መሰራት አለበት ብለን ጥያቄያችንና ጥሪያችንን እናቀርባለን። ቀደም ባሉት ወራት የኢትዮጵያ መንግስት የረድኤት ድርጅቶች ወደ ተለያዩ የትግራይ ክልል ስፍራዎች ገብተው እንዳይንቀሳቀሱ ከልክሏል በሚል ወቀሳ ሲሰማበት ነበረ። እናንተ አገልግሎታችሁን ለመስጠት በምትንቀሳቀሱባቸው ጊዜያት የገጠሟችሁ ችግሮች አሉ ወይ? የአካባቢው ጊዜያዊ አስተዳደርስ በበጎ ተቀብሏችኋል? ጥበቃም ሆነ ከተለያዩ ጉዳዮች ጋር በተያያዘ የህጻናት አድን ድርጅት እንግዲህ እንደ ማንኛውም ኢትዮጵያ ውስጥ እንደሚሰራ ግብረሰናይ ድርጅት ከመንግስት ጋር በመተባበር እርዳታውን ለማቅረብ ለረጅም ጊዜ መንግስት ባስቀመጣቸው ቅድመ ሁኔታዎች መሰረት ሲሰራ ቆይቷል። በዛም መሰረት ነው አሁን ትግራይ ውስጥ ገብተን በተለይ መቀሌና አክሱም ላይ በጠቀስኳቸው ቦታዎች ላይ ለመስራት ፈቃዱን አስፈላጊውን ፈቃድ ያገኘ ነው። ፈቃዱ መገኘቱ መልካም ነገር ነው። ቅድም እንዳልኩት መጨመር ይኖርበታል። በርከት ያሉ ስፍራዎች መሄድ እንድንችል እንዲፈቀድልን እንፈልጋለን። ከዛ በተጨማሪ ግን መጥቀስ የምንፈልገው ነገር ምናልባት እርዳታ ለእርዳታ የሚያስፈልጉ ቁሳቁሶች እና አገልግሎቶች እየገቡ ቢሆንም አሁንም ድረስ ያንን እርዳታ ሲከናወን የሚቆጣጠሩ እንዲሁም ደግሞ ተጨማሪ እርዳታ እንዲገባ ለማስቻል የሚያስፈልገው የሰው ኃይል በምንፈልገው ፍጥነትና መጠን ፈቃድ እያገኘ እየገባልን አይደለም። ስለዚህ ይህንንም ከመንግስት ጋር ሆነን ለመፍታት እየጣርን ነው እና እየገጠመን ያለው አንደኛው ተግዳሮት በቂ የሆነ የሰው ኃይል በምንፈልገው ፍጥነትና ብዛት ማስገባት አለመቻላችን ነው። ቀደም ብለን እንዳደረግ ነው አሁንም ከመንግስት ጋር ይህንን ችግር ፈተን ተጨማሪ እርዳታ እጅግ ለሚያስፈልጋቸው ወገኖቻችን ለማድረስ እየሞከርን ነው። እጅግ በጣም አመሰግናለሁ። ህይወት ምሻው የህፃናት አድን ድርጅት ወይም ሴቭ ዘ ችልድረን የኢትዮጵያ ኮሚኒኬሽን ኃላፊና ቃል አቀባይ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልሽ። አመሰግናለሁ። መልካም ምሽት። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ኢትዮጵያ ውስጥ ከፍተኛ የሆነ የተማረ ወጣት ኃይል እየተፈጠረ መሆኑን ተከትሎ ብዙዎቹ የራሳቸውን የሥራ ፈጠራ ሐሳብ እያመነጩ ይገኛሉ። ይሁንና ብዙዎቹ የሥራ ፈጠራቸውን ለመሞከርም ሆነ ወደ ተግባር ለማምጣት የመነሻ ወረት እጥረትና በንግድ ክህሎት ማነስ ምክንያት ህልማቸውን ማሳካት ሲያቅታቸው ይታያል። ይህን ጉዳይ በተመለከተ ላለፉት አስር ዓመታት ወጣት ሥራ ፈጣሪዎችን የንግድ ክህሎታቸውን እንዲያዳብሩ የተለያዩ አማራጮችን በመጠቆም ምርቶቻቸውን ለገበያ ከማቅረባቸው በፊት እንዲሞክሩ እንዲሁም ሐሳባቸውን በመሸጥ ብቻ የገንዘብ ክፍተታቸውን በመሙላት ወደ ሥራ እንዲገቡ ሲያደርግ የቆየው የአይስ አዲስ መሥራችና ዋና ሥራ አስኪያጅ ማርቆስ ለማን ኤደን ገረመው አናግረዋለች። አንድ ጀማሪ ሥራ ፈጣሪ ከየት መጀመር እንዳለበት ከሚያስረዳበት ቆይታቸው ይቀጥላል ወደ ለመግባት የሚያስፈልጉ መሰረታዊ የሆኑ ነገሮች አሉ። አንድ ሰው ሀሳብ አለኝ ሲል የሚነሳበት የተለያዩ አካሄዶች አሉ። አንደኛው ኦልሬዲ የተሰራ ፕሮዳክት ወይም ሰርቪስ ወይም ደግሞ ሊሰጣቸው የሚችለው አገልግሎቶች ወይም ደግሞ ይሄንን አይነት እቃ መስራት እችላለሁ የሚለውን ነገር አስቀድሞ ማወቅ አለበት። ስለዚህ አንደኛ ያለውን ገበያ ጥናት ማድረግ አለበት። የገበያ ጥናት የመጀመሪያው ስቴፕ ነው። ማለት ለምሳሌ ገበያ ውስጥ ምን አይነት አገልግሎቶች እየተሰጡ ነው ያሉት? ማን እየሰጣቸው ያለው? በምን አይነት ዋጋ ሰራ ያሉት እኔ የማመጣው አገልግሎት ወይም የሚጀምረው ንግድ ገበያ ውስጥ ካለው በምን ይለያል፣ ወይም የተሻለ ነገር ይ መጣ ትችላለ የሚለውን ነገር ጥናት መደረግ አለበት። ይሄ ገበያ ጥናት የሚባለው ማለት ነው። እዚህ ላይ ነው በንግግር ብቻ ሳይሆን በወረቀት ላይ ማስፈር አለብን። ያን ነገር የሚረዳን ሁለት አይነት ዶኪመንት የምናዘጋጅበት መንገድ አለ። አንደኛው የንግድ እቅድ የሚባለውን ነው። ሁለተኛው ደግሞ የቢዝነስ ፕሮፖዛል ወይም ደግሞ የንግድ ፕሮፖዛል የሚባሉ ሁለት ዶኪመንቶች አሉ። በመጀመሪያ የንግድ ይበዛል የሚለው ብዙ ጊዜ አያስፈልግም። ግን ለምሳሌ አንዳንድ ጊዜ ባንኮችን ብድር ለመጠየቅ ወይም የገንዘብ ጥያቄ በምናቀርብበት ጊዜ እነዚህ ተቋማት የንግድ ፕሮፖዛል አቅርቡ የሚሉበት ስላለ ለዝግጅት ከዛ፣ በሁለተኛ ደረጃ ላይ ከማጋ ነው ምሰራው የሚለውን ብዙ ጊዜ እነዚህ ኢንቨስተሮች ወይም የሚያፈሱ ሰዎች አንድ ሰው ብቻ የሚሰራው ንግድ ላይ ገንዘባቸውን አያውሉም። ምክንያቱም ትልቅ የሆነ ሪስክ ስላለው ማለት ነው እዛ ላይ እንደዛ ማድረግ ስለዚህ ከማጋ ነው ምሰራ የሚለውን የምሰራው አብሮኝ ካምፓኒ የሚመሰርት ሰው የሚለውን ነገር ማሰብ አለባቸው። ስለዚህ የአብሮ የሚሰራ ስራ ነው፣ የግል ስራ ሌሎች አይደለም ማለት ነው። ሶስተኛው ነሸካብ ባለውን ከየት ነው ላገኝ የምችለው የሚለውን ነገር ማሰብ አለባቸው ማለት ነው። እነዚህ ነገሮች ባሉበት ሁኔታ የንግድን ትስስር ለመፍጠር ወይም ንግድን ስራ ለማፋለጥ የሚደረግ የንግ ግን ስራ የሚረዱ ድርጅቶች አሉ። ልክ እንደ አይሳዲስ እንደ ኢንኪቤሽን አክሰሬሽን የሚባሉ እነዚህ ቴክኒካሊ ኢንኪቤሽን አክሰሬሽን የሚለያዩት ኢንኪቤሽን ከሆነ ገና ጀማ የሆነ ቢዝነስ ላይ ነው። አክሰሬተር ደግሞ ከሆነ ገበያ ውስጥ የገብ ድርጅቶችን እነሱ እንዴት ነው ለሚቀጥለው ደረጃ ልናደርስ የሚችለው የሚለው አይነት ሰፖርት የሚሰጥ ነው። ስለዚህ እንደዚህ አይነት አገልግሎት የሚሰጡ የተለያዩ ድርጅቶች የመንግስትም ተቋማት ወይም የግል ተቋማት ስላሉ፣ በእነሱ ስር ታቅፎ ደግሞ እንዴት ነው ሰፖርት ማግኘት የሚችለው የሚለውን እየተገነዘበ ይሄዳል ማለት ነው። እሺ፣ እንግዲህ እንደ ኢትዮጵያ ባለና የገንዘብ እጥረት ባለበት ሀገር ውስጥ ደግሞ ወጣቶች የሚሰሩትን ነገር ለገበያ ለማብቃት ይሄ መነሻ ወረት ወይም ካፒታል የሚባለውን ነገር ለማግኘት በጣም ብዙ ጊዜ ሲታገሉ ይታያል እና አዲስ ስራ ፈጣሪ የሚባል ሰው መነሻ ካፒታል ሊያገኝ ወይም ወረት ሊያገኝባቸው የሚችላቸው መንገዶች ምንድን ናቸው? ካፒታል ለማግኘት የሚያስችሉ የተለያዩ መንገዶች አሉ። ስለዚህ ላይ የመጀመሪያዎቹ ሰዎች ው የምናቃቸው ጓደኞቻችን፣ ቤተሰቦቻችን ከነሱ ለማግኘት የሚደረግ ጥረት ነው። ግን ያገኙት ይህን ሁሉ ጊዜ ለሁሉም ሰው የሚሆን ነገር አይደለም። እንደምናደርቀው ስለዚህ መንገዶች አሉ ያንን የምናገኝበት አሁን ብዙ ጊዜ ኢትዮጵያ ውስጥም ያው ታዳጊ ሀገርም ስለሆነ አንደኛ ግራንት የመስጠት ዋናው ዓላማቸው የሆኑ ድርጅቶች አሉ። እነዚህ ተቋማት ከመንግስት ጋር የተገናኙ የሆኑ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከተለያየ ሴክተር ላይ የራሳቸውን ግራንት ያዘጋጃሉ። ስለዚህ በጤና ላይ በተለይ የምንሰራ እርሻ ላይ የምንሰራ ትምህርት ላይ የምንሰራ ሰዎች እንደዚህ አይነት ቢዝነሶች ላይ ብዙ አይነት ኦፕሽኖች አሉ። ከዛ ውጭ ሁለተኛው ብድር የሚባለው ነው። ይሄ ብዙ ጊዜ ከባንክ ጋር የሚገናኝ ነው። አሁን ትልቁ የባንክ ጋር ያለው ችግር ምንድን ነው? ላይክ ብዙ ጊዜ ባንኮች ኮላተራል የሚባለው ወይም ደግሞ የሚያዝ ነገር ይፈልጋሉ። ተንቀሳቃሽ መኪና ሊሆን ይችላል ወይም ቋሚ የሆነ ቤት አይነት ጠይቁ ይችላሉ። ስለዚህ እሱ ላይ ያለ ግን አንዳንድ ባንኮች ደግሞ የተሻለ ያለ ምንም ኮላተራል በአይዲያ ወይም ከሌሎች ድርጅቶች፣ አጋር ድርጅቶች ጋር በመሆን ደግሞ የሚያዘጋጇቸው እድሎች ይኖራሉ። አሁን ለምሳሌ በዚህ መልኩ የስራ ፈጠራ ኮሚሽን ከአዋሽ ባንክ እና ከሌሎች ባንክ ጋር ሆነው እንደዚህ አይነት ከኮቪድ ጋር የተገናኘ ለምሳሌ ያቀረቡት አይነት ይኖራል። ከእናት ባንክም ድሮ ከሴቶች ንግድ ጋር የተገናኘ የሚያቀርቧቸው አማራጮች ይኖራሉ ማለት ነው። ከዛ ውጭ እኛ አሁን በምንነጋገርበት ላይ በጣም ብዙ ኢኩቲ የሚባለው ወይም ደግሞ ኢንቨስተሮች መዋለ ንዋይ የሚያፈሱ ሰዎች የሚያቀርቡት የገንዘብ አካሄድ ነው። ስለዚህ አሁን ሲሊከን ቫሊ ስንል ወይም ሌላ ዓለም ላይ ለንደን ኢቨን ኬንያ ስንል አብዛኛው ጀማሪ የሆኑ ቢዝነሶች ቴክኖሎጂ ላይ ያሉ የሚሆን ሌሎች ቦታዎች ላይ ይህን ነገር ወደ ገበያ የሚያወጡት በብድር ወይም በግራንት ሳይሆን ኢኩቲ፣ በሀሳቡ ላይ የሚያምኑ ኢንቨስተሮች መዋለ ንዋይ ያላቸው ሰዎች ለጀማሪ ቢዝነሶች ገንዘብ ይሰጣሉ ማለት ነው። ይህን ደግሞ የሚሰጡው ምንድን ነው? ብዙ ጊዜ ኢንተረስት የለውም ልክ እንደ ባንክ ግን፣ ጥሩ በሆነ የቢዝነስ ስምምነት የሆነ ያህል የካምፓኒውን ሼር ለኢንቨስተር በመስጠት አብሮ መስራት ይቻላል ማለት ነው። ስለዚህ ከገንዘብን በላይ ደግሞ እነዚህ መዋለ ንዋይ ያላቸው ሰዎች ኦልሬዲ ንግድ ውስጥም የቆዩ ናቸው። ከዛ ውጭ ደግሞ ብዙም አይነት የሚያውቋቸው ሰዎችም አሉ። የንግድ ትስስር ለመፍጠር የሚረዱ እውቀቶችና ኢንፎርሜሽኖች ኢንፎርሜሽኖቹ አላቸው ስለዚህ ለመርዳት ይችላሉ ማለት ነው። ስለ ኢንኩቤሽን ፕሮግራም የጀማሪ መርሃ ግብር ደግሞ እስቲ ትንሽ ነገር በለኝ። እንዴት ነው እንደዚህ አይነት ፕሮግራሞችን መቀላቀል የሚቻለው? በጣም ጥሩ። ጀማሪ ቢዝነስ የሚባሉ እንግዲህ ኢትዮጵያ ውስጥ እኛ አይስ አዲስ ስንጀምር ሁለት ሺ አስራ አንድ በፈረንጆች አሁን አስር አመት የሆነን ነው የመጀመሪያው ኢትዮጵያ ውስጥ ያለ እንደዚህ አይነት አገልግሎት የሚሰጥ ድርጅት የኛ ነው የተከፈተው። ከዛ በኋላ ግን ተማሳይ የሆኑ በመንግስትም መንግስታዊም ያልሆኑ ድርጅቶች ሰው አሉ። ለምሳሌ እንደ ኤክሳብ አዲስ ብንወስድ ወይ ብልሙን ብንወስድ፣ አይኮክላፕስ የሚባል ከመንግስትም ደግሞ የኢትዮጵያ የኢንተርፕረነርሽፕ ዴቨሎፕመንት ሴንተር የሚባል አለ። ከዛ ደግሞ በሚኒስትሪ ስርም ያሉ ምሳሌ እንደ አይሲቲ ቪሌጅ ያሉ በዩኒቨርሲቲ ሰዎች ደግሞ ያሉ አዋሳ ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ እንደዚህ አዲስ አበባ ዩኒቨርሲቲ እንደዚህ ኢንኩቤሽን የሚባል ሰርቪስ የሚሰሩ ተቋማት አሉ። ኢንተርናሽናል የሆኑ የውጭ ለምሳሌ ለትርፍ ያልተቋቋሙ ድርጅቶች እንደ ሪች ፎር ቼንጅ ኢትዮጵያ የሚባሉ አይነት ይኖራሉ። ሰው ኢንኩቤሽን አገልግሎት የሚባለው ምንድን ነው? አይዲያ ያላቸውን ሰዎች አይዲያቸው የሚሸጥ አይዲያ ከሆነ ወደ ንግድ ሊገባ የሚችል ሀሳብ ከሆነ ያንን ነገር አይዲያውን ካመጡ ሰዎች ጋር በተቀናጀ መልኩ አገልግሎትን በመስጠት ወደሚቀጥለው የንግድ ደረጃ እንዲደርሱ የሚያደርግና አገልግሎታቸውን ወደ ገበያ ማውጣት የሚችሉበትን መንገድ ይፈልጋል። እነዚህ ነገሮች ብዙ ጊዜ ስትራክቸራል የሆኑ ነገሮች ናቸው። ያ ማለት በጥናት የሚደረግ ከዚህ በፊት ተሞክሮ ውጤት ያመጣ አይነት አሰራር የተከተለ ነገር ነው የሚሆነው። ኢሳዲስን ለምሳሌ ብንመለከት የምናስባቸው አንደኛ፣ ይሄ ታሰበው ሀሳብ ኢትዮጵያ ውስጥ የሌለ ወይም ደግሞ ገና አዲስ የሆነ ወይ የተሻለ አይዲያ ነው ወይ የተሻለ ሀሳብ ነው የሚለውን ነገር እናያለን። ሁለተኛ፣ የሚሰሩት ሰዎች ገቢ ሊያገኙበት ይችላሉ የሚለውን ነገር እናያለን። ይህን ለማድረግ የሚያስችሉ የተቀመጡ የንግድ ክራይቴሪያዎች አሉ። ስለዚህ እነሱን ነገሮች የሚያሟሉ መሆን አለባቸው። ከዛ ያለፈ ደግሞ ምንድን ነው የሚሆነው ላይ እነዚህ የሚዘጋጁት በኢንኪቤሽን ስራ ብዙ ጊዜ የአራት ወር ወይም የስድስት ወር ነው የሚሆነው። ስለዚህ ጊዜ ትንሽ ይፈልጋል። ያ ማለት በንግድ ውስጥ የቆዩ ሰዎች፣ ተመሳሳይ ስራ ላይ ያሉ ሰዎች የሚያቀርቡላቸው እርዳታ ይኖራል ማለት ነው። ስለዚህ ወደ ገበያ የሚገቡበትን ፍጥነት ይጨምርላቸዋል ማለት ነው። እሺ፣ ማርቆስ ጊዜህን ሰውተህ ከኛ ጋር ቆይታ ስላደረግ አመሰግናለሁ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በእስር ቤት ውስጥ የሚገኙ ፖለቲከኞችን ለመጪው ምርጫ እጩ አድርገው ለማቅረብ ፓርቲዎች እየሰሩ መሆናቸውን ገልጸዋል። ምርጫ ቦርድ ደግሞ በእስር ላይ የሚገኙ ሰዎች እጩ የሚሆኑበት አሰራር የለም ብለዋል። አንድ ሕግ ባለሙያ በበኩላቸው ቦርዱ የሰዎችን መብት በመመሪያ ማገድ አይችልም ብለዋል። ጽዮን ግርማ ያዘጋጀችው ተከታዩ ዘገባ ፖለቲከኞች፣ ምርጫ ቦርድና አንድ ሕግ ባለሙያ የሰጡት አስተያየቶችን በማካተት ሁኔታውን ይዘረዝራል። አቶ ገለታው ዘለቀ የባልደራስ ለእውነተኛ ዴሞክራሲ የህዝብ ግንኙነት ኃላፊ ናቸው። ፓርቲያቸው በአሁኑ ሰዓት በእስር ላይ የሚገኙ አመራሮችና አባላትን በእጩነት ለማስመዝገብ በዝግጅት ላይ መሆኑን ይናገራሉ። የአራት አመራሮች እስር ቤት ይገኛሉ። ቃሊቲ፣ እስክንድር ነጋ ፕሬዚደንታችን፣ አቶ ስንታየሁ ቸኮል የድርጅት ጉዳይ ኃላፊ፣ ቀለብ ስዩም አደራጅና እስካለ እንደዚሁ አደራጅ ናቸው። እነሱ በዚህ በሚመጣው ምርጫ ይወዳደራሉ አሁን በምዝገባ ሂደት ላይ ይገኛሉ። የሚመጣው ምርጫ አዲስ አበባ ላይ ለስንታየው እስክንድር ለክልል ይወዳደራሉ። ቀለብ ጽዮም ለተወካዮች ምክር ቤት ትወዳደራለች። የኢትዮጵያ ብሔራዊ ምርጫ ቦርድ ከትላንት በስቲያ ከፖለቲካ ፓርቲዎች ጋር በነበረው ስብሰባ ላይ ይህንን የእጩ ማስመዝገብ ሂደት በተመለከተ ጥያቄ ተነስቶ ነበር። ጥያቄውን ያነሱት አቶ ዳውድ ኢብሳ በሊቀመንበርነት የሚመሩት የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ ሲሆኑ በ በእስር ላይ የሚገኙ አባሎቻቸውን በእጩነት ማቅረብ ስለሚችሉበት ሁኔታ ማብራሪያ ጠይቀው ነበር። አቶ በቴ ከምርጫው ጋር በተያያዘ ሶስት የተለያዩ ጉዳዮችን እንዳነሱ ገልጸው አንደኛው የእጩዎች ጉዳይ እንደሆነ ለአሜሪካ ድምጽ ገልጸዋል። አምና እጩዎችን መልምለን ነበር። እጩ ለማቅረብ አንድ ወር ሲቀር ነው በኮቪድ ምክንያት ምርጫው የተራዘመው እና በዛን ወቅት የመለመልናቸው ውስጥ ዘጠና ፐርሰንቱ አሁን ሶስታ የሚገኙት ናቸው እና የእኛ ጥያቄ እነዚህ አሁን የተለያየ ምክንያት ተይዞ ያሉት ነገር ግን በፍርድ ሂደትም ላይ ሌሉት መብታቸው እስከ ፍርድ ቤት እስካልተገፈፈ ድረስ እጩ ሆኖ መቅረብ ይችላሉ የሚል ጥያቄ ነበረ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በዚህ ስብሰባ ላይ ለተነሳው ጥያቄ ምላሽ ሲሰጡ በእስር ላይ የሚገኙ ፖለቲከኞች ለምርጫ እጩ ሆነው መቅረብ እንደማይችሉ ተናግረዋል። እስር ቤት ያሉ ሰዎች በእጩነት መቅረብ ይችላሉ ወይ? አጭሩ መልስ አይችሉም ነው። ምክንያቱም እሱን በር ከከፈት ነው የኦነግ አባላት ብቻ ሳይሆኑ በነፍስ ግድያም የተከሰሱት ባይፈረድባቸውም እንኳን እጩን ንቅረብ ልሉን ነው። አንዳንድ ሀገራት ያቀርባሉ ስትሬንጅ በሆነ ሁኔታ ማለት ነው። ግን የኛ ሕግ ያንን የሚያዝ አይደለም። ለምን አላዘዘም ወይም ለምን አልፈቀደም ወደሚለው መሄድ አልችልም። ግን ያን የሚፈቅድ አይደለም። እና እስር ላይ ያሉ የፖለቲካ ፓርቲዎች አባላት በእጩነት ይቀርባሉ የሚባልበት ሁኔታ የህግ አግባብ የለም ማለት ነው። ግን እስር ቤት ቆይተው ፍርድ ቤት ነጻ እስካላቸው፣ በከባድ ወንጀል እስካልተፈረደባቸው፣ ወይም ፍርድ ቤቱ መብታቸውን እስካልገደበባቸው በእጩነት ለመመዝገብም ሆነ ለመወዳደር ይችላሉ ። አቶ በቴ ጥያቄዎቻቸው እስካልተመለሱ ድረስ በምርጫ የመሳተፋቸው ሁኔታ አነስተኛ መሆኑን ጠቅሰው በተለያየ አጋጣሚ ፓርቲያቸው ጉዳዩን እንደሚያነሳውና ከምርጫ ቦርድ ሊቀመንበር ጋር በተገናኙበት ጊዜም ይህንኑ መናገራቸውን ገልጸዋል። አቶ ገለታው በበኩላቸው በሕጉ መሰረት እስረኞቹን ለምርጫ ማስመዝገብ እንደሚቀጥሉና ስለ መከልከሉ የሚያውቁት ነገር እንደሌለ ተናግረዋል። ይህንን ምላሽ ይዘን ወደ ምርጫ ቦርድ የተመለስን ሲሆን ቦርዱ ይህንን ውሳኔ ያሳለፈው በእጩ ተወዳዳሪዎች ምዝገባ የድጋፍ ፊርማ አሰባሰብ ና መለያ ምልክት አመራረጥ መመሪያ ቁጥር ሰባት ሁለት ሺ አስራ ሶስት መሰረት መሆኑን ገልጸውልናል። በዚህ መመሪያ ላይ የእጩነት መመዘኛዎች መሰረት የእጩነት ምዝገባ ጥያቄ አቀራረብ ና የምዝገባ ስነ ስርአት ክፍል ላይ በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመመረጥ መብቱ ያልተገፈፈ ሰው እጩ ሆኖ እንደሚቀርብ ሰፍሯል። የቦርዱ ሊቀመንበር ብርቱካን ሚደቅሳም እንደተናገሩት እስር ቤት የሚገኝ ሰው በእጩነት ይቀር ይቀርባል የሚል ህግ የለም ነው። በፖለቲካ ፓርቲዎቹ ጥያቄና የምርጫ ቦርዱን አስተያየት ጠቅሰን የህግ ባለሙያ ጠይቀናል። አቶ ደበበ ሀይለ ገብርኤል የህግ ባለሙያ ሲሆኑ ከምርጫ የመምረጥና የመመረጥ መብት ጋር በተያያዘ በተለያየ ጊዜ ስልጠናዎችን በመስጠት ይታወቃሉ። ህጉ ምን ይላል የሚለውን ብንመለከት ይሻላል። የመምረጥና መምረጥ መብት በህገ መንግስቱ አንቀጽ ሰላሳ ስምንት ላይ እንደተመለከትነው ነው መሰረታዊ የዲሞክራሲያዊ መብት ነው። ይሄ በህገ መንግስቱ ላይ የተረጋገጠ ነው። የተወሰኑ የሚሟሉ የሚገባቸውን ነገር ህገ መንግስቱ አንቀስላ ያመላክታል። ከዛ በተረፈ ደግሞ በዝርዝር የፖለቲካ ፓርቲዎች እና የምርጫ አዋጁ እንደዚሁ የሚያስገባቸው ድንጋጌዎች አሉ። ይሄ አሁን በቅርብ የወጣው አዋጅ ቁጥር አስራ አንድ ስልሳ ሁለት ሁለት ሺ አስራ አንድ ላይ የተቀመጡ ነገሮች አሉ። በዚህ አዋጅ ስለ ምርጫ መርሆች የሚናገረውን አንቀጽ አምስት ጠቅሰው በአንቀጹ ንኡስ ቁጥር ሁለት ስር የተደነገገውን በመያዝ የህግ አስተያየታቸውን ይሰጣሉ። የመምረጥ ወይም የመመረጥ መብቱ በህግ ወይም በፍርድ ቤት ውሳኔ ያልተገደበ ማንኛውም ኢትዮጵያዊ መምረጥ ወይም መመረጥ ይችላል። ሆኖም ለመምረጥም ሆነ ለመመረጥ አይገደድም ይላል። ይሄ እንግዲህ በመረጥ ደረጃ የተቀመጠ ነው። ስለዚህ አንድ ሰው እንዳይመረጥ ሊያደርገው የሚችለው ምክንያት በሁለት ነው። አንደኛ ግልጽ በሆነ ህግ የተከለከለ መሆን አለበት። በዚህ ህግ መሰረት ልትመረጥ አትችልም ተብሎ፣ እንዲህ አይነት ሰው ሊመረጥ አይችልም ተብሎ በህግ መደንገግ አለበት። ወይም ደግሞ በፍርድ ቤት ውሳኔ መብቱ የተገደበ መሆን አለበት። ለምሳሌ የእኛን የወንጀል ህጉን ከወሰድም የወንጀል ህጉ አንቀጽ አንድ መቶ ሀያ ሶስት ሀ ላይ የተቀመጠ አለ። ያ ምንድን ነው? ፍርድ ቤት በአንድ ወንጀል የተከሰሰ ሰውን በተጨማሪ እንደ ተጨማሪ ቅጣት ነው የሚወሰደው። በተጨማሪ ያ ሰው በመምረጥ መመረጥ መብቱ እንዳይሰራበት ጨምሮ ሊያዝ ይችላል። የተሰራው ወንጀል ከእንደዚህ አይነቱ ከሲቪል መብት ጋራ የተያያዘ ሆኑ በሚያገኘ ጊዜ ና ተገቢ ነው ብሎ ፍርድ ቤቱ ካመነ ውሳኔ ሲሰጥ ይሄ ሰው ለተወሰነ ጊዜ ከመምረጥ እና መምረጥ መብቱ ታቅቦ ወይም ደግሞ ታግዶ ይቆዩ ብሎ ይህን ሊያስቀምጥ ይችላል። በምርጫ አዋጁ ላይ ለእጩ የሚያበቁ ዝርዝር መስፈርቶችን የሚዘረዝረው በአንቀጽ ሰላሳ አንድ አንድ ሰ የተገለጸውንም ጠቅሰው ያስረዳሉ። ለእጩነት የሚያበቁ መመዘኛዎች ይልና ሰላሳ አንድ ላይ ንዑስ ቁጥር አንድ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። አሁንም ሌላ የሚያስቀምጠው ነገር የለውም። ስለዚህ አንድ ሰው እጩነት ለመቅረብ ሊያሟላቸው የሚገባቸው ዝርዝር መስፈርቶች ተዘርዝረዋል። ከዛ ውስጥ አንዱ በሕግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። ሌሎቹ ይሄ የእድሜ ጉዳይ አለ፣ የዜግነት ጉዳይ አለ የመደበኛ የመኖሪያ ስፍራ ጋር ተያይዞ የተቀመጠ አለ። ከአእምሮ ጤነት ጋር ተያይዞ የተቀመጡ የተለያዩ መስፈርቶች አሉ እና ከነዚያ ውስጥ አንደኛው መስፈርት ይሄ ነው። በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ የሚል ነው። ሌላ እንግዲህ እዚህ አዋጅ ላይ በእስር ላይ የሚገኙ ሰዎች መምረጥ አይችሉም ወይም ደግሞ በእጩነት መቅረብ አይችሉም የሚል ግልጽ ድንጋጌ እዚህ አዋጅ ላይ የለም ይህንን ለማየት ባደረግኩት ጥረት እንደዚህ አይነት ክልከላ አያስቀምጥም። ኖሮ እዚሁ አንቀጽ ሰላሳ አንድ ላይ ይገለጽ ነበረ። ከእነዚህ ዝርዝር አንቀጾች አንጻርም በእስር ላይ የሚገኙ ሰዎች አላቸው ያሉትን መብት ይናገራሉ። አቶ ደበበ፣ እንግዲህ በእስር ላይ ያሉ ሰዎች ሁለት ነገር ያው ለይቶ ማየትን ይጠይቃል። በእኛ ህገ መንግስቱ ላይ የተቀመጠ አለም አቀፍ ተቀባይነት ያለው ማንኛውም የተከሰሰ ሰው በተከሰሰበት ጉዳይ ጥፋተኛ ተብሎ እስከሚወሰን ድረስ ንጹህ ሆኖ የመገመት መብቱ የተጠበቀ ነው። ንጹህ ነው ተብሎ የሚታሰበው ጥፋተኝነቱ የሚረጋገጠው በኋላ ነው። በክርክር ሂደት ማስረጃ ቀርቦ ማስረጃውን ተከላክሎ ከዛ በኋላ ያንን ማስረጃ ክላከል በቂ ማስረጃ ማቅረብ ካልቻለ ፍርድ ቤት ጉዳዩን ተመልክቶ ጥፋተኛ ሊለው ይችላል። በነገራችን ላይ ይብን ጥፋተኛ እንኳን ተብሎ ቢባል ፍርድ ቤት ጉዳዩን ተመልክቶ በመምረጥና መመረጥ መብት ውስጥ ልትሳተፍ አይገባህም ብሎ ካልከለከለው በስተቀር ከፋተኛ ቋን ሆኖ ቢገኝ አሁንም በዚህ የሲቪል መብቱ ሊሰራበት ይችላል። ስለዚህ በፍርድ ሂደት ላይ ያሉት ሰዎች ንጹህ ሆነው ነው የሚገመቱት። ያን ብቻም አይደለም፣ ይዝን ቢፈረድባቸውም ፍርድ ቤት በተጨማሪ ካላዘዘ በስተቀረ የፍርድ ክልከላ ካላደረገ በስተቀረ የመምረጥና መመረጥ መብታቸውን ሊሰሩበት ይችላሉ። እዚህ እኔ አሁን ባለው ንባብ የዚህ የምርጫ አዋጁ ላይ እስረኛ የሆነ ሰው ሊመጣ አይችልም የሚል ክልከላ አልተቀመጠም። ይህ ባልተቀመጠበት ሁኔታ ይዘን በመመሪያም ቢሆን ቦርዱ መመሪያም በማውጣት ክልከላ ሊያቋቁም አይችልም። ይህ መሰረታዊ የህግ መርሆ ነው። መብትን የሚገድቡ ጉዳዮች በመመሪያ የሚደረጉ አይደሉም። መብትን የሚገድቡ ጉዳዮች በአዋጅ ነው ሊወጡ የሚገባቸው በተወካቸው ምክር ቤት በሚወጣ አዋጅ ነው ሊደነገጉ የሚገባቸው። ከዛ በተረፈ የምርጫ አዋጁም ቢሆን እንዲህ አይነት ገደብ ሊያስቀምጥ እንደሚችል መመሪያ በማውጣት ቦርዱ በዚህ መብት ላይ ገደብ ሊያስቀምጥ እንደሚችል የሚያመላክት ነገር አዋጁ ላይም የለም። የአፈጣጠም ችግር ሊነሳ ይችል ይሆናል። ከዛ በተረፈ ግን በህግ ረገድ በፍ ላይ ያሉ ሰዎች በእጩነት ሊቀርባ አይችሉም የሚል ግልጽ የሆነ ህግ በሌለበት ሁኔታ መከልከል አይቻለም የሚል አቋም ነው። በአጠቃላይ ፓርቲዎቹ በእስር ላይ የሚገኙ አባላቶቻቸውን በእጩነት ለማስመዝገብ በመጠየቅ ሂደት እንደሚገፉበት ገልጸዋል። ቦርዱ እንደማይቻል ገልጿል። የህግ ባለሙያው ደግሞ ይቻላል ብለዋል። እኛም በጉዳዩ ላይ ተጨማሪ ማብራሪያዎችን ሊሰጡ የሚችሉ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስየን በመስተንግዶው ኤልያስ አስማሬ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበርን የነገሶ ይበለን መልካም ምሽት